ውዳሴ ሀያለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ አክሊለ ምክህነ ወቀዳሚተ መድኃኒትነ ወመሰረተ ንጽህነ ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃል ዘኮነ ሰብአ በእንተ መድኃኒትነ እምትረ ኮነ ሰብአ ጥዩቀ አምላክ ፍጹም ሙቱ ወበእንተዝ ወለደቶ እንዘ ድንግል ኢቲ منكر حيلة وليدوتها زيث نقر سالي لنا قدست